የአልአይን ኒውስ የዲጂታል ሚዲያ ጋዜጠኛ አልአዛር ተረፈ ትናንት በፖሊስ ተይዞ ዛሬ ፍርድ ቤት ቀርቧል። ፖሊስ ጋዜጠኛውን በቁጥጥር ስር ያዋለው ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ይዘት ያለው መልእክት በማህበራዊ ድረ ገጹ አስተላልፏል በሚል ጠርጥሮት እንደሆነ ለፍርድ ቤት ማስረዳቱን ጠበቃው አቶ መሰረት የኔሁን ለቪኦኤ ገልጸዋል። ፖሊስ ለተጨማሪ ምርመራ የ11 ቀን ጊዜ የጠየቀ ቢሆንም ፍርድ ቤት በዋስትና እንዲወጣ ትዕዛዝ መስጠቱንም ጠበቃው አክለው ተናግረዋል። ዝርዝሩን ኬኔዲ አባታ ያቀርበዋል። አልአይን ኒውስ ለተባለው የተባበሩት አረብ ኤምሬቶች የዲጂታል ሚዲያ የአማርኛ ቋንቋ ጋዜጠኛ ሆኖ በመስራት ላይ የሚገኘው አልዛር ተረፈ ትናንት ሐምሌ 7 2014 ዓ ም ለአንበረት አካባቢ ከሚገኝ ካፌ ውስጥ መያዙን ባልደረባው ዳዊት በጋሻው ገልጿል። አልዛር ተረፈ የተያዘው ትናንትና ከቀኑ ስምንት ሰዓት አካባቢ ለአንበረት መናኸሪያ የሚባል ቦታ ሲሆን ሁለት የአዲስ አበባ ፖሊስ የክትትል አባላት ናቸው የያዙት ሁለቱም የ ፖሊስ የደንብ ልብስ ወይም ደግሞ ዩኒፎርም ያለበሱ የክትትል አባላት ናቸው። ከዛው ከላምበረት መናኸሪያ አካባቢ ከሚገኝ ካፌ ነው ይዘውት ወደ ፖሊስ ጣቢያ የወሰዱት ከወሰዱት በኋላ ዛሬ ፍርድ ቤት ቀርቦ ነበረ። ጠበቃው ፖሊስ ጋዜጠኛ አላዛርን ዛሬ ጠዋት የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የካ ምድብ ችሎት አቅርቦት ጉዳዩ መታየቱን የገለጹት ጠበቃው አቶ መሰረት የኔሁን ስለተጠረጠረበት ወንጀልና በፍርድ ቤት ስለተሰጠው ውሳኔ ለቪኦኤ አብራርተዋል። የተጠረጠረበት ወንጀል ድርጊት በተመለከተ ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ሂደት ያለመለ ቸሆን በማስረጃ ለማስጠቀፍ የሰው የሰነድ ማስረጃዎችን ለማሟላት አስራት ቀን ቀጠሎች ሲል ክርክር ነበር ያቀረቡት። ያልተያዙ ሌሎች እነሱንም ለመያዝ አሉ። በእኛ በኩል ደግሞ ልጁ ጋዜጠኛ ነው። በሙያው ደግሞ የሕግ ከበሬጃ አለው። አዲሱ የሚዲያ አዋጁም እሱን ስለሚደነግግ እሱን አንስተን አቀረብን። ከዚህ በተጨማሪም ደግሞ ፖሊስም ለጠረጠረው ነገርም በቂ ማስረጃ አላቀረበም የማስረዳት ስላልቻለ አምስት ሺህ ብር ዋስትና ፈቀደለት። ከዛ በኋላ ደግሞ መርማሪ ፖሊስ ይግባኝ ያቀረበበት የስር ፍርድ ቤት የሰጠውን ውሳኔ አጥንቶ ዋስትናው እንዲለቀቅ በሚል ወስኖለታል ማለት። የአዲስ አበባ ከተማ ፍርድ ቤት ይግባኝ ሰሚ ችሎት አላዛር በአምስት ሺህ ብር እንዲፈታ የስር ፍርድ ቤቱ የሰጠውን ውሳኔ ቢያጸናም የዋስትናውን ገንዘብ ማስያዛቸውን የገለጹት ቤተሰቦቹና ባልደረቦቹ ይህ ዘገባ እስክትጠናቀረበት እስከ ምሽቱ አንድ ሰዓት ከ30 ድረስ ጋዜጠኛው እንዳልተለቀቀ ለቪኦኤ አረጋግጠዋል። ላለመለቀቁ በፖሊስ የቀረበው ምክንያት ደግሞ ክፍለ ከተማው ይፈልገዋል የሚል እንደሆነም ነው የገለጹት። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ።